አድማጮቻችን፣ የዛሬው ከማህበረሰብ ለማህበረሰብ የመወያያ አጀንዳችን ለኢትዮጵያውያን አውስትራሊያውያን ማህበረሰብ አባላት አንድ አገር አቀፍ ግብረሰናይ ድርጅት ማቆም ያስፈልጋል ወይስ አያስፈልግም የሚል ይሆናል። ካስፈለገስ አደረጃጀቱ በምን መልክ መዋቀር አለበት የሚል ነው። የውይይቱ ተሳታፊዎች ወይዘሮ ዘለቃ መለሰ ከደቡብ አውስትራሊያ አድላይድ፣ ዶክተር ግርማ ሞላ ከምዕራብ አውስትራሊያ ያፐርስ እንደዚሁም ዶክተር ሸሪፍ ሰኢድ ከኤስቲ ካምብራ ናቸው። በቅድሚያ ወይዘሮ ዘለቃ የዚህ አይነቱ ግብረሰና ድርጅት ማቆም በተለይም በሀገር ቤት ለሚደረጉ የተለያዩ ድጋፎች እና ጥሪዎች ግብረ ምላሽ ለመስጠት አስፈላጊ ነው ብለው ያስባሉ? አዎ በበኩሌ፣ በእኔ አስተሳሰብ በጣም አስፈላጊ ነው ብዬ ነው የማምነው ምክንያቱም በተለያየ ጊዜ በሀገራችን ላይ በደረሱ ችግሮች ላይ በአውስትራሊያ የሚገኘው የኢትዮጵያ ኮሚኒቲ አባላት በተለያየ መንገድ ይረዳሉ። በተለያየ መስኩ ግን አንድ የሆነ እና ሪያለብሊ የሆነ መንገድ የተደራጀ አቋም የለንም። አንዳንድ ሰዎች ምናልባት ያሳስባቸዋል የምረዳው ገንዘብ ይደርሱ ምን ላይ ይውላል ብለው ያስባሉ። ግን ቢደርስን ባይደርስ ምንርዳ ብለው የሚረዱ ሰዎች ደግሞ ብዙ ናቸው እና ሪያለብል በሆነ መንገድ ገንዘቡ የት እንደሚደርስ እና ምን ላይ እንደሚውል ማወቁና በተደራጀ መልኩ በተደራጀ አውስትራሊያን አቀፍ የሆነ ትረስት ፈንድ መኖሩ በጣም አስፈላጊ ነው ብዬ አምናለሁ። ዶክተር ሸሪፍስ የዚህ አስፈላጊነት ወይም ጠቀሜታውን በእርሶ በኩል እንዴት ይገልጥታል? አስፈላጊነቱ ላይ እሳቸው ከተናገሩት አስተሳሰብ የተለየ የለኝም። አስፈላጊነቱ አለ በአይነኝ ኔ በሀገራችንም ይሁን በሌላው ዓለም በየጊዜው የሚነሱ ችግሮች አሉ። የአሁኑ የኮቪድ አስራ ዘጠኝ የቅርቡ ይሁን እንጂ በሀገራችን ደረጃ በየጊዜው ለምሳሌ ከዝናብ መጥፋት ጋር በተያያዘ የሚነሱ ችግሮች አሉ። ለምሳሌ ባለፈው ጊዜ ከዚህ ከእምቦጭ ጋር በተያያዘ የሚደረጉ በርካታ ጥረቶች ነበሩ። ብቻ ሀገራችን ላይ እርዳታ ሊሰጥባቸው የሚችልባቸው እንደዚህ በየአጋጣሚ የሚነሱ ነገሮች አሉ። በዘላቂነትም ደግሞ እርዳታ ሊሰጥባቸው የሚችሉ ከድህነት ጋር የተያያዙ ከአኗኗር ጋር የተያያዙ በርካታ ነገሮች አሉ እና እርግጥ እንደዚህ አይነት ድርጅት ማስፈለጉ ምንም አጠራጣሪ ነገር የለውም። በእኔ በኩል አስፈላጊ መስሎ ይታየኛል። ዶክተር ግርማ ሞላርስ በዚህ ጉዳይ ላይ የእርስዎ አስተያየት ምን ይመስላል? ቀደም ብለው ከተናገሩት ግለሰቦች የተለየ ሀሳብ የለኝም። ተደራጅቶ በአንድ አላማ ስር ተቋቁሞ ወደፊት መሄድ በጣም የሚያስፈልግ ነው። በእርግጥ የግብረሰናይ ድርጅቶች ላይሆኑ ይችላሉ እንጂ ተባብሮ የመስራት ነገር አስፈላጊ ለመሆንና ውጤታማ ሊሆን እንደሚችል የሚያሳዩ ብዙ ብዙ ምስክርነቶች መናገር ይቻላል። እና ለዚህ አንዳንድ ነገሮች መጥቀስ ይቻላል። አሁን ጊዜ ላይኖር ይችላል። ሌላ ጊዜ ምን ምን ተሰርቷል ብሎ በአውስትራሊያ ደረጃ ምን እንደተደረገ ለመናገር ይቻላል። ይሄ የሚያጠራጥር እና ይሆናል አይሆንም የብሎ ወደ ወደወ የሚያስብል ነገር አይደለም። አንድ ላይ ሆኖ መስራት ለአንድ አላማ መስተለፍ ለግብ እንደሚያደርስ ማንም የሚገነዘበው ይመስለኛል። ወይዘሮ ዘለቃ በጠቀሜታው ላይ ይሁንታ ካለ ወይም አወቃቀሩና ድራጅቱስ በምን መልክ ሊሆን ይገባል ይላሉ። በመጀመሪያ የሀገር አቀፍ ከዛ ወደ ስቴቶች ወይም ከስቴት ወደ አገር አቀፍ በምን መልክ ሊሆን ይገባል? ተልእኮ ምን ላይ ማተኮር ይገባዋል የሚል አመላከት አለት። በርሶ በኩል መጀመሪያ ከስቴት ቢጀመር ጥሩ ነው ብዬ አምናለው ስቴቶች የራሳቸውን ሪፕሬዘንታቲቭ ቢመርጡና አንድ ሰው ኖሚኔት አድርገው ለመላው አውስትራሊያ ኮሚቴ ለሚሆነው ይልካሉ ማለት ነው። ሳብ ኮሚቴ በስቴት ይኖራል። ያ ሳብ ኮሚቴ ለመላው አውስትራሊያ ለሚሆን ኮሚቴ አንድ ሰው ይልካል ማለት ነው። ከእያንዳንዱ ስቴት የመጡት ሰዎች ደግሞ ያው የስራ አስኪያጅ ኮሚቴ ሆነው ድርጅቱን ይመራሉ ብዬ አምናለሁ። በእኔ በኩል የጥሩ መንገድ ነው ብዬ ነው የማስበው። ዶክተር ሸሪፍ ቀደም ሲል ዶክተር ግርማ እንስተዋል ተባብሮ መስራት ከተቻለ የሚለው ሁልጊዜ ችግሩ በኢትዮጵያውያን ዘንድ ለአንድን ነገር ጀምሮ አለመጨረስ፣ በህብረት አንድ ላይ አለመቆም፣ እነኚህ ፈታኝ ነገሮች ናቸው። እንዲህ ያለ ዘለቀታዊ ያለው አንድ ድርጅት ለማቆም ሲነሱ እነዚህንስ ችግሮች በምን መልኩ መክላት ይቻላል? አወቃቀሮስ በምን መልክ ቢሆን መልካም ነው ይላሉ? አይ ቲንክ አሁን ዋናውን ፖይንት የጠቀስከው ይመስለኛል። አወቃቀሮች የተለያዩ አወቃቀሮችን ሰጀስት ማድረግ ይቻላል፣ ግን መሬት ላይ ወርደው ይፈጸማሉ ወይ የሚለው ነገር ነው ዋናው ቻሌንጁ። አይ ቲንክ ያለፈውን ኤክስፒሪየንስ እዚህ ሀገር ያለውን ኤክስፒሪየንስ በሌላም አንዳንድ የዓለም ሀገሮችም ታይተነዋል። የኢትዮጵያዊውን ኤክስፒሪየንስ ብዙ ጊዜ በትናንሽ ነገሮች ላይ የመጠመጥ መዝንባሌ ይታያል በኛ ሰዎች ላይ። ትናንሽ ነገሮች ጠቃሚ አይደሉም ለማለት ፈልጌ ሳይሆን ከትናንሽ ነገሮች በላይ የሆኑ ጉዳዮች ደግሞ በሚኖሩበት ጊዜ እነዛን የመሰባሰብ ባህሉ ብዙ አልታየም፣ በአጥጋቢ ሁኔታ አልታየም። ከራሴ ኤክስፔሪንስ እንደማውቀው ማለት ነው። በተለይ ለምሳሌ አንዳንድ ነገሮች ከፖለቲካም በላይ እንደሆኑ ከብዙ የሚያከፋፍሉ ወይም ልዩነቶችን ከሚያገሉ ነገሮች ላይ በላይ የሆኑ ጉዳዮች አሉ። ናቹራል ዲዛስተር አንዱ ነው። ለምሳሌ አሁን የኮቪድ ሁኔታ በዚህም ሀገር ኤክስፔሪንስ እንደምናየው ፖለቲከኞቹ እንኳን ሳይቀር መጣላታቸውን ሰው እየተተባብረ እየሰሩ ያሉበት ሁኔታ ነው። ያን አይነት ባህል በእኛ ውስጥ ብዙ አልዳበረም። እንዴት ይመጣል የሚለው ነገር ትልቅ ቻሌንጅ ነው ዋለሁኝ። ስለዚህ አወቃቀሩ እንግዲህ ይህንን ቻሌንጅ ያገናዘበ መሆን ያለበት ይመስለኛል። ሪያሊስቲካሊ ሰው ሊቀበለው የሚችለው መሆን አለበት እና አንዱ ችግራችን በሁሉም ዘንድ ተደማጭነት ያለው ፊገር አለመኖር ነው። በዚህም ሀገር ብቻ ሳይሆን አሁን ብዙ ጊዜ ኢቭን በሃይማኖት አባቶች ዘንድ እንኳን የቆየውን ታሪካችን እናውቀዋለን። ከፖለቲካም ጋር ከምንም ጋር ሲገናኙ ተአማኒነታቸው ይቀንሳል። እና ያ ችግር ባለበት ሁኔታ አገር አቀፍ ድርጅት ቢቋቋም በማን ነው የሚቋቋመው? ያን የሚመራው ሰው የተአማኝነት ያለው ሰው ሁሉም ሰው ሊቀበለው የሚችለው ሰው ማግኘት እንችላለን ወይ የሚለውን እንደ ትልቅ ቻለንጅ አድርጌ አይዋለሁኝ። ከዛ ይልቅ ምናልባት ሰጀስት የማደርገው በሎካል ደረጃ ከማህበራት ውጪ የተለያዩ መሰባሰቢያዎች ያሏቸው ሰዎች እድሮች አሏቸው ለምሳሌ እቁቦች አሏቸው ሌሎች ሌሎችም ነገሮች አሏቸው፣ ኢንፎርማል የሆኑ የመሰባሰቢያ ነገሮችን እነዛን ድርጅቶች ተጠቅሞ ከታች ከግራስሩት ወደ ላይ ቢልድ ማድረግ የሚቻልበት ሁኔታ የተሻለ የሆነ የሚልም ሀሳብ ማቅረብ እወዳለሁ። ከላይ ከላይ ወደታች ተሰሚነት ባለበት ሁኔታ ከላይ ወደታች መሄድ በጣም ኢፌክቲቭ ነው። ኢቨን በስቴት ደረጃ ቢጀመር ያው ከላይ ወታች ነው የሚሆነው፣ በስቴት ደረጃ ካደረግ ነው። ተሰሚነት በሌለባቸው አካባቢዎች ግን ከግራስሩት ጀምሮ እድሮችን፣ እቁቦችን፣ ሌሎች መሰባሰቢያዎችን እያሳመኑ ኢንፎርማል የሆነ የፌዴሬሽን አይነት ነገር ከላይ ወታች አመራር የሚሰጥበት ሳይሆን፣ ሁሉም ኢንዲፔንደንሳቸውን እንደያዙ ሆነው ግን በጋራ ጉዳዮች ላይ እንደዚህ አይነት ናቹራል ዲዛስተር ሲመጣ ሊሰባሰቡ የሚችሉበት አይነት መዋቅር ከታች ወደ ላይ መገንባት ይሻል፣ የሆነው የሚል እንደ ኦልተርኔቲቭ ይህን ሀሳብ ማቅረብ እፈልጋለሁ። የዶክተር ግርማስ በእርሶ በኩል አወቃቀሩ በምን መልኩ ሊሆን ይገባል ይላሉ? ቀደም ሲል ከነበሮት ተሞክሮም አኳያ በተለያዩ ማህበረሰብ ድርጅቶች ውስጥ በተለያየ መልኩ ተሳትፈዋል። ብዙ ጊዜ በእምነት ቤቶችም ሆነ ሌሎች የማህበረሰብ ማህበራት ውስጥ ሁልጊዜ ከፖለቲካ ነጻ ነው ቢባልም የፖለቲካ አጀንዳ ያላቸው ሰዎች እዛ ውስጥ ይገባሉ። ያን አጀንዳቸውን ይዞብን ስለሚመጡ ነው አንድ ላይ መቆም የማንችለው የምንበታትነው የሚል ስሞታዎች ከራው ሰምቷል። ባለፉት ሀያ ስድስት ዓመታት ያንን ከልቶ ግብረሰናይ ተልኮ ላይ ብቻ እንዳያተኩር ማድረግስ ይቻላሉ? አሁን ያለው ሁኔታ ይሄን ይፈቅዳል? ከቀድሞው አሁን በተሻለ ሁኔታ ላይ እንዳለን ሆኖ ነው የሚሰማኝ። እንዳልከው ብዙ ድርጅቶች አሉ። እነዛ ድርጅቶች እንቅፋት ቢገጥማቸውም ያንን እንቅፋት እየተቋቋሙ እስካሁን የዘለቁ ድርጅቶች አሉ። የሃይማኖት ድርጅቶችን መውሰድ እንችላለን። ከዘጠናዎቹ ጀምሮ እንቅፋቶችን እየተቋቋሙ ለክርስቲያን ህብረተሰቡ ሊደርስ የሚገባውን የሃይማኖት ስራ ሲሰሩ ቆይተዋል እና እስካሁንም እየሰሩ ነው። ወደፊት የሚሰራሉ ብዬ ነው ማስበ። ሌሎችንም እንደዚሁ አይነት ከእንቅፋት ጋር እየተጋጩ ሲሰሩ የቆዩ ብዙ ድርጅቶች አሉ። ሚዲያውን በተመለከተ ነፃ ሚዲያ እንረዳለን ብሎ በኦስትራሊያ አቀፍ የእርዳታ ድርጅት የሚያደርጉ ኢትዮጵያውያኖች ነበሩ። አሁንም ድረስ አሉ። ያ ለዘጠኝ አመት ዘላቂ ሆኖ ቆይቷል እና ትብብር ልናደርግ አንችልም የሚል ነገር መኖር የለበትም። ተባብረን መስራት የምንችልበት ብዙ መንገድ አለ። ያ ግን የሚያስተባብረን አንድ አላማ ነቅሰን አውጥተን በዛ ዓላማ ላይ እንድንረባረብ የሚያደርጉ ጠንካራ መሪዎች መፍጠር ይኖርብናል ብዬ ነው አስበው እና ይህን ለማድረግ ምናልባት እህቴ እንዳለችው ቀደም ብላ ከስቴቶች ቢጀመር ነው ሚ ለምን እኔ ያልተሳተፍኩበት እኔ ያላወቅኩት ከላይ ወረታች የወረደብኝ ነገር አልቀበልም ብሎ እንቅፋት እንዳይፈጠር ከየስቴቶቹ ሁነኛ ሰዎችን እንደተባለው፣ ወንድሜ እንዳለው ከየዕድሩም ይሁን ከየዕቁቡም ይሁን አመራር ሲሰቶ የቆዩ ሰዎች ካሉ እና እምነት የጣለባቸው ሰዎች ካሉ እነሱን ነቅሳ አውጥተው ለስቴቱ ወይም ለአጠቃላይ ሀገር አቀፉ ድርጅት እንዲሆኑ የማቅረብ እንዲችሉ ማድረግ ቢቻል ጥሩ ይመስለኛል። ለምን ያ ተሳትፎን ያሳያል። እኔም ተሳትፌበታለሁ የጀመርኩት ምን ነኝ የእኔ ነው የሚል አስተሳሰብ ስለሚፈጠር በዛ አይነት ሊጀመር የተሻለ ይመስለኛል። ወይዘሮ ዘለቃ ባወቃቀሩም ሆነ በአስፈላጊነቱ ላይ ይህንን የግብረሰናይ ድርጅት የማቆሙ ስምምነት አለ። ከዛ ባሻገር ስሆን ያለው ስጋት እርስ በርስ ተባብሮ አንድ ላይ ቆሞ እንዲሰሩ ኢትዮጵያውያን፣ አውስትራሊያውያን በአገር አቀፍ ደረጃም ሆነ በስቴት ደረጃ የእርሶ ምክረ ሀሳብ ምን ይሆናል? ምን ይመክራሉ? ተባብረን መስራት የማንችልበት ምክንያት አለ ብዬ አላምንም በእርግጥ በእኛ ህብረተሰብ የፖለቲካ ልዩነትን ወይም የሃይማኖት ልዩነትን ወይም ሌሎች ልዩነታችንን ባልሆኑ ቦታዎች ውስጥ እናስገባለን፣ ግን ትክክለኛ የሆነ ድርጅት እስካለ ድረስ እና ዲሞክራሲያዊ አሰራር እስካለ ድረስ ጥሩ መሪዎች እስካሉን ድረስ ይሄንን ሰክሲድ ማናደርግበት መንገድ አይታይኝም። በእርግጥ እንደ ሌሎቹ ሀገሮች ወይም እንደሌላ ድርጅቶች ሁሉ ፈተናዎች ሊገጥሙን ይችላሉ። ነገሩን ለማሳካት ግን አላማችንን በትክክል ለአውስትራሊያ ያሉ ኢትዮጵያኖች ማሳየት ከቻልን፣ ኖን ፕሮፊት ነው ይሄ። የራሱ ኦርጋናይዜሽኑ ፖለቲካል አይደለም። የፖለቲካ ዓላማ እንዳይኖረው መጀመሪያ በግልጽ ነገሩን መተዳደሪያ ደንቡ ላይ እና ከዛም በኋላ ደግሞ እኔ የተለየ የፖለቲካ አመለካከት ቢኖረኝም እንኳን ማህበሩን በምንም መልክ ኢንፍሉወንስ ማድረግ እንደሌለብኝ ማሳየት ይኖርብናል ማለት ነው። አብረን መስራት ከቻልን ማለት ሁሉም ሰው ማምጣት የማንችልበት መንገድ የለም። ሁል ጊዜ የሚያስፈልገው የተወሰኑ መሪዎች፣ ጥሩ መሪዎች መምራት የሚችሉ ነው የሚያስፈልጉት። እነኛ ጥሩ ሆነው ነገሮችን ማሳየት እስከቻሉ ድረስ ብዙውን ሰው ማምጣት የማንችልበት መንገድ የለም። ያ ነው የሚታየኝ። ዶክተር ሸሪፍ ቀደም ሲል በተለይም ተአማኒ የሆነ በሁሉም ማህበረሰብ አባላት ዘንድ ከበሬታ ያለው እምነት አለበት እና ብቃት ያለው መሪ በሌሉበት ሁኔታ ያለው አማራጭ አከፋፍሎ በጋራ ተባብሮ መስራቱ መልካም እንደሆነ ጠቁመዋል። እንዲህ ያለ መሪ ወይም እንዲህ ያለች መሪን አውስትራሊያ ውስጥ ተፈልጎ ለማግኘት በቀን ብርሃን ፋኖስ ወይም ጧፍም ይዞ ቢሆን አፈላልጎ ማግኘት አይቻልም ወይስ? ብቁ የሆነ መሪ ወይም መሪዎች በምን መልክ መፍጠር ይቻላል? በኢትዮጵያውያን አውስትራሊያ ማህበረሰብ ውስጥ ፖቴንሻሉ ያላቸው እንደዛ መሆን የሚችሉ መሪዎች የሉም የሚል እምነት የለኝም። እኔ በበኩሌ ብዙ ጊዜ ግን እንዲህ አይነት ሰዎች አጋጣሚዎች ናቸው ወደ ላይ የሚያወጧቸው። በተግባራቸው ጎልቶ ይታያሉ፣ ከቃላት ባለፈ ማለት ነው። አጋጣሚዎች ሲፈጠሩላቸው በእነዚህ አጋጣሚዎች ይታያሉ፣ ይፈተናሉ፣ ይፈተሻሉ፣ ሰው ይከተላቸዋል። ከዛ በተግባር ማለት ነው፣ በቃላት ሳይሆን በተግባር። እስካሁን ድረስ በተግባር ያንን ፕሩቭ ያደረጉ ሰዎች አደና እንግዲህ፣ እኔ ካምበራ ነው የምኖረው። ትንሽ ከተማ ነው። በሌሎች ትላልቆቹ ከተማዎች ያለውን ሰው በጠቅላላ አላቀውም። እና ቢ ተፈጥሮ ሊሆን ይችላል። አላግ ግን እኔም የማቀው ሰው ስለሌለ ነው ያንን ስጀስት ያደረግኩት። ነገር ግን እንቅድም እንዳልኩት ፖቴንሻሉ ያላቸው መሆን የሚችሉ ሰዎች ይኖራሉ። በማናቸውም ወቅት በማናቸውም ቦታ ይኖራሉ። አጋጣሚዎች ሊፈጠሩላቸው ይገባል። ሶ ይሄ አጋጣሚ አንዱ ሊሆን ይችላል። እነዛ አይነት ሰዎችን ሊያወጣልን የሚችል ያለውን ተፈጥሮ የሰጠውንም ሆነ ከልምድ ያካበተውን ፖቴንሻሉ ወደ ውጭ እንዲያወጣ ሁኔታዎች የማመቻቸላቸው ጉዳይ ነው። ስለዚህ አሁን በዚህ በምንነጋገርበት ሰብጀክት ላይ ሲሪየስሊ መሬት ላይ ቢወርድ ፐርሃፕስ ያንን ያንን አጋጣሚ ተጠቅመው ያንን ብቃታቸውን ሊያሳዩ የሚችሉ ሰዎች ሊወጡ ይችላሉ የሚል እምነት አለኝ። ቅድም በአወቃቀሩ ላይ ትንሽ ማብራሪያ መስጠት የፈለግኩት እኔ ልል የፈለግኩት ነገር ምንድን ነው፣ አዲስ ድርጅት መፍጠር ምናልባት ኢፌክቲቭ ላይሆን ይችላል። ሰው ካለው ባህሪ አንጻር ከቅድም ከጠቀስናቸው ናቸው ነገሮች ጋር ባሉት ላይ ቢልድ ማድረግ ይሻል የሆነ የሚል ሀሳብ ነው። ባሉት ላይ ስል እንግዲህ ቅድም እንዳልኩት የተለያዩ ኢንፎርማል ስብስቦች አሉ። የተመዘገቡ ማህበራት ላይሆኑ ይችላሉ ኢንፎርማል ስብስቦች አሉ። እንደ ምሳሌ እድሮችን፣ እቁቦችን፣ ሌሎች ሌሎች ነገሮችን እንጠቅሻለን። በቡድንም በምንም እየሆኑ ሰዎች የሚሰባሰቡባቸው ኢንፎርማል እነዚህን ያንኑ ስብስብነታቸውን እንደያዙ የሚያስተባብራ አካል ከነሱ ተውጣቶ ከላይ የሚቀመጥበት ሁኔታ በስቴት ደረጃ ሊሆን ይችላል። በሀገር አቀፍ ደረጃ ሊሆን ይችላል። ሊሚትድ በሆኑ ነገሮች ላይ የሚያስተባብራቸው ያ ሊሚትድ የሆነ ነገር ምንድን ነው? አሁን ያልነው ግብረሰናይ ነገር እንደዚህ ናቹራል ዲዛስተር፣ ወይም የተለያዩ ነገሮች ሁሉም ሰዎች አዎ፣ ይሄ ልንሳተፍበት ይገባል ብለው የሚወስምማባቸው ነገሮች ሲመጡ የሚያስተባብር ማለት ነው። እና ከእነዚህ ኢንፎርማል ስብስቦች በተውጣጡ ሰዎች ውስጥ በስቴትም ደረጃ ይሁን ከፍ ብሎም በሀገር አቀፍ ደረጃ የሚዋቀር አንድ ካውንስል ነገር ቢኖር አዲስ ድርጅት አንፈጥርም ማለት ነው። አዲስ ድርጅት ነው ብዙ ጊዜ ፖለቲካ አቅጣጫ እንዲይዝ ይደረጋል። ሰዎች እምነት የሚያዙበት ያሉት ኢንፎርማል ስብስቦች ኢንዲፔንደንሳቸውን እንደያዙ ይቀጥላሉ። በዛው ስራቸው ይቀጥላሉ። የሚያስተባብረን እና በጋራ የምንንቀሳቀስበት ኢሹ ሲመጣ ግን የሚያስተባብረን አንድ አካል እነሱ ራሳቸው የሚሳተፉበት ቢመሰረት አትሊስት ኮንፊደንስ ቢልድ እስከሚደረግ ድረስ ያ የተሻለ ነው ለማለት በንፈልግ ነው። ቅድም በደንብ ያብራራው ስላልመሰለኝ አሁንም ደግሞ እንግዲህ በዚህ ፕሮሰስ ውስጥ አሁን ያልከኝ ነገር የአመራር ብቃቱ ያላቸው የተፈጥሮ ችሎታው ያላቸው ልምድ ያላቸው ችሎታ ያላቸው ሰዎች ጎልተው ይወጡበታል ብዬ ገምታለሁ። ዶክተር ግርማስ አንደኛ ይህንን ግብረሰናይ ድርጅት የማዋቀሩ ጉዳይ ምን ያህል አጣዳፊ ነው፣ አሁን ባለው ሁኔታ? ከዛ ባሻገርስ ኢትዮጵያ ላለው ብቻ ላይ ተልእኮ ሊያተኩር ይገባል ወይስ አውስትራሊያ ውስጥም ተመሳሳይ ነገሮች ቢከሰቱ በማህበረሰብ ውስጥ ለዛም የሚሆን የሚዘረጋ ችሮታ ለጋሽ የሆነ ድርጅት ሊሆን ይገባል ይላሉ? ይሄ የሚቋቋመው ድርጅት እኔ እንደሚመስለኝ በኢትዮጵያ ብቻ የሚያተኩር መሆን ያለበት፣ እኛንም እዚህ ያለነውን ሰዎች ሊያሰባስበና በአንድ አላማ ሊያሰባበር የሚችል መሆን አለበት። ሁሉ ጊዜ ደግሞ በችግር ላይ ብቻ ማተኩር ያለብን አይመስለኝም። ችግር በሌለ ጊዜ ደስታም ይኖራል። ለደስታም ተባብረን አንድ ነገር ልናደርግ ለራሳችን የምንችልበት መንገድ ቢፈጠር ጥሩ ነው። ብዙ ልጆች ተወልደዋል። አሁን እዚህ በብዛት ኢትዮጵያውያኖች ከዘጠናዎቹ መጀመሪያ ጀምሮ መምጣት ከጀመሩበት ወዲህ እዚህ ተወልደው እዚህ አድገው በሀገሬው የትምህርት ስነ ስርዓት ውስጥ አልፈው ያንን መልካም ውጤት አገኝተው ጥሩ ደረጃ የደረሱ ብዙ ወጣቶች አሉ። በተለያየ መስክ እነዚህ ወጣቶችን የመሪነት ችሎታ የላቸውም ብሎ ለማለት አይቻልም። የተፈጥሮ ችሎታም ሊኖራቸው ይችላል። በትምህርታቸውም በያዙትም የትምህርት አይነት ጥሩ ውጤት ስላመጡ እና በመንግስትም ሆነ በግል ስራዎች ውስጥ ብዙ ዎቹ ተሰማርተው የሚሰሩ ስለሆነ እነሱን ማፈላለግና አንድ ላይ ሆነው ልምድ ካላቸው እና ቀደም ብለው ከነበሩ ሰዎች እና እድሜያቸው ከገፋ ሰዎች ጋር አብረው ተጣምረው ሊሰሩ የሚችሉበት መንገድ ቢፈጠር ውጤታማ ሊሆን ይችላል ነው ብለው እና አመራር ይጠፋል ብዬ እኔ ያላ ብዙ የተሰሩ ብዙ የተጀመሩ እና የተቋረጡ ነገሮች አሉ። እስካሁን ድረስ አዲስ አደለም ይሄ ነገር። የኢትዮጵያ ማህበር በአውስትሬሊያ በአጠቃላይ የአውስትራሊያን የሚያስተባብር ማህበር ተጀምሮ ተደናቅፎ ወድቋል። ሌላም ሌላም አድቮኬሲ ኮሚቴ ተብሎ ተጀምሮ ሁለት ሶስት ዓመት ሰርቶ ከሁሉም ስቴት ተወካዮች የነበሩበት ድርጅት ነበረ። ለተወሰኑ ጊዜ ሰርቶ ወድቋል፣ ፈርሷል። እና ያ ሊሆን እንዳይችል የምናደርግበትን ዘዴ ፈልገን ዘላቂ የሆነና ጠንካራ መራር ያለው ድርጅት ብንፈጥር ጥሩ ይሆናል። ለእኛም ለዚህ ላለ ነው፣ ለመረዳዳት፣ አብሮ ለመኖር ለመተሳሰብ ይረዳናል። ሀገራችን ኢትዮጵያንም በዛው አይነት ለማድረግ የሚችልበት መንገድ እንፈጥራለን ብዬ ነው ማስብ። ወይዘሮ ዘለቃ እስከ ሀገር ቤቱ ባሻገር እዚሁ ሀገር ውስጥ አውስትራሊያ ውስጥ ላለው ለማህበረሰብ አባላትም ግልጋሎቶችን እንዲሰጥ ጥምር የሆነ ተልኮ ሊሰጠው ይገባል ይላሉ። ይህ የሚቆመው ምክር ቤት ወይም ግብረ ኃይል በሚገባ ምክንያቱም እዚህ ስንኖር አውስትራሊያኖች ነን። ልጆቻችን አውስትራሊያኖች ናቸው። እና የአውስትራሊያን ፕሪቪሌጅ ጥቅም እናገኛለን። አውስትራሊያኖች ነን እና ለአውስትራሊያ ችግር በደረሰ ጊዜ አብረን መቆም አለብን። ሀገራችን እንደምናስበው ሁሉ እና ለሁለቱም ሀገሮች በችግር ከዛም አልፎ ሌላም ቦታ ችግር ቢኖር መርዳት የማንችልበት መንገድ አይታይም። በፊት የተናገሩት ዶክተር ግርማ ልጆቻችን አውስትራሊያኖች ናቸው። እኛ አውስትራሊያኖች ነን ኢትዮጵያውያኖች ነን ሁለቱንም ሀገሮች በሚገባ መርዳት እንችላለን ብቃት ያላቸውም ሰዎች ደግሞ ማህበሩን ለመምራት የሚችሉ ብቃት ያላቸው ሰዎች አሉ ብለን እናምናለን በእርግጥም ብዙ ጊዜ ብዙ ድርጅቶች ተቋቁመው ካለ ስኬት ቀርተዋል ግን ሁሉ ጊዜ አይሳካልንም ማለት አይደለም ምናልባት በአሁኑ ጊዜ ካለፈው ስህተት ተምረን የተሻለ ነገር ማድረግ እንችላለን ብዬ እገምታለን ዶክተር ሸሪፍስ ይህ ምክር ቤት ወይም ግብረ ኃይል ከሀገር ቤት ባሻገር ሀገር ውስጥ ላለውም ለአውስትራሊያ ማህበረሰብም እንደዚሁ ግልጋሎቶችን እንዲሰጥ ጥምር ተልዕኮ ሊሰጠው ይገባል ይላሉ። አዎ ማለት ኢን ፕሪንስፕል ተቃውሞ የለኝም። ጥሩ ነገር ነው። ፕራክቲካሊቲው ላይ ነው የእኔ እንትን፣ ፕራዮሪቲው ምን ላይ መሆን አለበት የሚለው ላይ ነው። በተግባር ሊገለጽ ከሚችልበት አቅም እንደው ሪያሊቲው አንጻር መሆን ይችላል አይችልም ከሚለው አንጻር ነው። ኢምፕሪንስፕል አይደለም ችግር። ኢምፕሪንስፕል ሁሉም ቦታ ያለው ሰው መረዳቱ ጥሩ ነው። ባይነ ኔ እዚህም ስንኖር እዚህ ሀገርም የኮሚኒቲ አባልን በምንችለው መርዳታችን ተገቢ ነው ብዬ ገምታለሁ። ነገር ግን ፕራዮሪቲ ኮዚ የሪሶርስ ሊሚቴሽን አለብህ የሁሉ ነገር ሊሚቴሽን ስለሚኖርብን እኔ ፐርሰናሊ ፕራዮሪቲ የምሰጠው ሀገራችን ላለው ችግር ነው። ምክንያቱም እዚህ ብዙ አቅም አለ፣ ብዙ ሪሶርስ አለ አገራችን ሪዞርሱ ሊሚትድ ነው። የብዙ ሰው አሁን እንደው እንደው እውነት እናውራ ብንል እዚህ ሀገር አሁን ያለው ሎክዳውን ኢትዮጵያ ውስጥ ለአንድ ቀን የሚደረግ ስንት ሰው በረሃብ ያልቃል? ብዙ ችግር ያለበት ቦታ ስለሆነ ኢን ፕሪንሲፕል እዚህም እርዳታ መስጠቱን ተቃውሞ ባይኖረኝም የሪሶርስ ሊሚቴሽን መኖሩ ስለማይቀር ፕራዮሪቲ መስጠት ያለበት ሀገራችን ላለው ነው የሚል እምነት አለኝ። ይህንን ለማቆምስ ዶክተር ግርማ በምን መልኩ ነው በቅድሚያ የተወሰኑ ጥናታዊ የሆኑ ወረቀቶች ቀርበው በዛ ላይ በየስቴቶት ሰዎች ተወያይተውበት መክረውበት ከዛ በኋላ ወደ አንድነት የሚመጣ ጥናቶች ቢዘጋጁ መልካም ይሆናል ወይስ እንደዚሁ የተወሰኑ ሰዎች ቀደም ሲል እንደሚደረገው ሰብሰብ ብለው ተዋቅረናል ብለው ከዛ የራሳቸውን ተወካዮች ልከው ቢያካሄዱት ይሻላል በምን መልክ ነው ቢሆን መልካም የሚሉት እንደሚመስለኝ ካሳሁን አንተ የጀመርከው ጅምር ጥሩ ይመስለኛል ተሰሚነት ያለህና እና በብዙ ሰዎች ጓዳ የምትደርስ ስለሆነ ይሄ የተጀመረውን ውይይት እንዲቀጥል ማድረግ እና ሰዎች ምናልባት ሊመሩን የሚችሉ ሰዎች እነዚዎች እነዚህ ሊሆኑ ይችላሉ ብለው በይፋ ጥቆማ ሊያደርጉ ይችላሉ በአንተ ድርጅት አለበለዚያም ለአንተ ኢሜይል አድርገው ከሌ ከሌ ከዚህ ስቴትስ ጥሩ አመራር ሊሰጠን ይችላል እና እነዚህ እነዚህ ሰባስቡና ነገሩን ያጥኑን የሚል አስተያየት ከህዝቡ ሊመጣ ይችላል እና የአንተ ጅምር እንዲቀጥል ነው የእኔ ፍላጎት የእኔ ምኞት። አንድ ሁለት ብቻ ጊዜ ተደርጎ ሊቆም የሚገባው ነገር አለ። በተከታታይ መወያየት ይኖርብናል፣ ምናገር ይኖርብናል፣ ሀሳብ መቀያየር ይኖርብናል። ምናልባት ይህን አንተ ደግመ ደጋግመህ ላታደርገው ከቻልክም ደግሞ ሌላ ዘዴ የምንፈልግበት መንገድ ቢፈለግ እና ውይይቱ እንዲቀጥል ብናደርግ እና ውጤት በቶሎ ልንደርስበት የምንችልበት መንገድ ቢፈጠር መልካም ነው ላለው ከሌሎቹ ስቴቶች ከቪክቶሪያ፣ ኒው ሳውዝ ዌልስ እና ኩንስላንድ ጋር ባደረግኩት ውይይት ላይ በዛ ላይ ግለሰቦች ያነሱት ምንድን ነው እዚሁ እኛ የጀመርነው ሰዎች ውይይቱ ተካፋዮች በራሳችን ተነሳሽነት ወስደን ይሄንን ከሌሎችም አሁን ከእናንተ ጋራ እንደዚሁ ከሌሎችም ክፍላት ሀገራት ተዋዮች ጋራ አንድ ላይ ሆነን በጋራ እርሾ ሆነን ብንሰራና ከዛ ያንን ለማህበረሰቡ በያለንበት ስቴት ብናቀርብ መልካም ይሆናል የሚል ሀሳብ ሀሳብ አቀርበዋል። ለዛስ እርስዎ በበጎ ፈቃደኛ ይሆናሉ ዶክተር ግርማ እኔ ከምሰራው ህብረተሰብ ጋራ ጥሩ ግንኙነት ስላለኝ ሀሳቡን ለማቅረብ ምንም የሚያዳግተኝ ነገር የለም። ሀሳቡን አቀርባለሁኝ። ከዛ የሚሉትን እና እንዴት አድርገን ልንሄድ ይገባል የሚሉትን ሀሳብ መልሽ ለእናንተ ወይንም ለተባቱ ለስድስቱ ተሳታፊዎች ለሰባቱ ሰፋፊዎች ኢሜል የምንለዋወጥ ከሆነ በዛ መንገድ ሁኔታውን ላስተላልፍ እችላለሁ። በዛ ምንም ችግር የለብኝም። እኔ አሉ ግንኙነቶች አሉኝ እንዳልኳቸው ነው እንግዲህ እዚህ ሰላሳ አመት ነው የኖርኩት። ሰላሳ አመት ከሰላሳ አመት ውስጥ ሁሉ ከህዝቡ ጋራ ስሰራ የቆየ ህዝብ እዚህ ብቻ ሳይሆን በመላ አውስትራሊያ ካሉ ወገኖችም ጋር አብሬ ሰርቻለኝ እና ነገሩ ለማንሸራሸር ችግር የሚኖርብኝ አይመስለኝም። ወይዘሮ ዘለቃስ በእርሶ በኩል ፈቃደኛ ለመሆኑ ችግር የለውም። ግን በእኔ አስተሳሰብ ግን በዚህ ሀሳብ ላይ ብዙ ብንነጋገርበትና በጣም ብዙ ሰው በነገሩ ላይ ቢሳተፍበት ደስተኛ እሆናለሁ። ለምን በኋላ ችግር እንዳመጣብን፣ ገባህ? በእኛ ህብረተሰብ መካከል ለምን እኔ አልሰማሁም? ለምንስ እኔ አልነበርኩበትም? ወይም ደግሞ እኛን ይሄ ነገር አይወክለንም የሚል ነገር እንዳይመጣ አስቀድመን ነገሩን በስፋት ስንነጋገርበት፣ ጽሁፍም መዘጋጀት እስከተቻለ ጽሁፍ ይኖር እና ከዛ በኋላ በሚሰጠው በሚመጣው ሀሳብ መሰረት ነገሮችን መጀመር ይቻላል ማለት ነው። በኔ አሳሰብ እነሱ ይሻላል ብዬ አስባለሁ። ማንዴት ማንሰጣችሁ እና እናንተ ራሳችሁን እንደዛ አደረጋችሁ። እንደዚህ አይነት ነገሮችን ከመጀመሪያው ጀምረን ሁሉንም ሰው አሳትፈን አጀንዳውን በግልጽ ተነጋግረን ምንም ነገር ከበስተኋላው እንደሌለ፣ ይሄ ነው ዓላማው። ይሄንን ለማድረግ ነው። በዚህ ነገር ላይ ተስማማላቸው ብለን ሰዎችን ይዘን ከሰዎች ጋር አብረን ብንጓዝ ውጤታማ እንሆናለን። ለምን ዶክተር ሸሪፍ ወደ ጠቅላይ ሚኒስትር አብይ አህመድ በጻፉት መደመር መጽሐፍ ላይ አንዱ ቁልፍ ቁም ነገር ብዙ ጊዜ ወደ ኋላ ለመቅረታችን ምክንያት ተነሳሽነት የለም፣ በራስ ፍላጎት ተነስቶ አንድን ነገር ኢንሼቲቭ ወስዶ መስራት ባህል ይጎልናል የሚል እንስተዋል። በፋይናንስ ሚኒስትር ዳይታም ባለፈው እዚህ አውስትራሊያ መጡም ጊዜ ከነሱት ነገር አንዱ ይሄ ነው። በዛ ይገፋሉ። ይህንን ከማድረጉ አኳያ ተነሳሽነት ነት ወስዶ በየስቴቱ ያሉ ሰዎችን አወያይቶ በዛ ላይ የተወያዩትን ሀሳቦች አሰባስቦ መክሮ ወደ ምክር ቤት ወይም ወደ ግብረ ኃይል ለማድረስ ይሄ አንድ እርምጃ ይሆናል ይላሉ። እርሶ ነስ እዛ ውስጥ ሊያካትቱ ፈቃደኛ ነት የዶክተር አብይን መደመር መጽሐፍ ካነሳ ልክ ነው ተነሳሽነት አንዱ ነው። ከዛ ጋር በተጨማሪ ደግሞ ወረት የሚሉትም ነገር አላቸው ምንድን ነው ከሁሉን ነገር ከስክራች የመጀመር ባህላችን ብዙ ኢፌክቲቭ አይደለም፣ ወደኋላ የሚጎትተንም ይሆናል አንዳንድ ጊዜ የሚሉት ነገር አለ። ስለዚህ ባለን ላይ መገንባት፣ ወረት ማለት ባለን ላይ መገንባት የሚሉት ነገር አላቸው። ስለዚህ እኛም አንዱ እንግዲህ ያንን ወደዛው እስከገባ የእኔ ሰጀሽን ያሉን ምንድን ናቸው? መሬት ላይ አሁን ያሉ ነገሮች ምንድናቸው ናቸው? በአወቃቀር ደረጃም ይሁን በሪዞርስ ደረጃም ይሁን እና እነዛ ላይ ደግሞ ያለው ሳንካ ወይም ችግር ምንድን ነው? ጥንካሬያቸው ምንድን ነው የሚለውን ገንብቶ አይቶ ለይቶ በዛ ላይ መገንባት የሚለው ነገር ጥሩ ይመስለኛል። ቅድም እንደ እድር ቆ የመሳሰሉትን ነገር ያነሳሁበት አንዱ ምክንያት እነሱን እንደ ወረት ስለማያቸው ነው። ማህበራትም ሊሆኑ ይችላሉ። አሁን ያሉ ማህበራትም ሊሆኑ ይችላሉ። ወሬቨር እንደ ወረት ስለማያቸው በእነሱ ላይ መገንባት የሚለውን ለመጥቀስ ነው። አንድ ሌላው ፖይንት እንግዲህ አሁን ከዚህ በኋላ በእንዴት መንገድ ይሄድ ብሎ የተነሳውን ነገር የእኔ አስተሳሰብ ከወይዘሮ ዘለቃ ጋር የተቀራረበ ነው። ምንድን ነው አይ ቲንክ መቅደም ያለበት ወደ ማስተባበር ሳይሆን አሁኑ ኢሚዲየት መግባት ያለብን አንድ ዲስከሽን ፔፐር ቢዘጋጅ የተለያዩ ሰናሪዎችን ያገናዘበ ማለትም የአወቃቀር ሰናሪዎችን አሁን እንኳን በእኛ ውይይት እንኳን ሁለት ሶስት አይነት አወቃቀሮች አንስተናል። ሌሎች ሰዎች ደግሞ በየግላቸው ብዙ አስተሳሰብ እንዲኖራቸው ስለሚችል አይ ቲንክ አሁን አንተ ከውይይቶችህ ከሌላ ስቴት ያሉትም ወገኖች ጋር ባደረግከ ውይይትም ሊያነስሉልህን አንዳንድ ጥቆማዎችን መሰረት አድርጎ አንድ ዲስካሽን ፔፐር ቢዘጋጅ እና የተለያዩ የአወቃቀር ሰናሪዎችን በውስጡ የያዘ ያ ዲስካሽን ፔፐር በየስቴቱ አሁን ባሉ ቅድም ያልኩት ወረት የሚለውን ነገር ለማምጣት ነው። አሁን መሬቱ ላይ ወዳሉ የተለያዩ አደረጃጀቶች ቢላክ፣ ለምሳሌ ቤተክርስቲያን አደረጃጀት ሊሆን ይችላል፣ የመስጊድ ሊሆን ይችላል፣ የዕቁብ እድር ሊሆን ይችላል፣ ወይም የተለያዩ ነገሮች ሊሆኑ ይችላሉ። እና ከነዛ ጊዜ ወስዶ ያንን ዲስካሽን ፔፐር በትኖ ከነዛ የሚመጣ ፊድባክ አሰባስቦ ከዛ በሚመጣው ፊድባክ ፊድባክ መሰረት ቢሆን የማስተባበሩ እና የማዋቀሩ ስራ ከዛ አብዛኛው ሰው በሰጠው ፊድባክ ላይ ተመስርቶ ቢሆን ጥሩ ነው የሚል እምነት አለኝ። ከፈረሱ ጋሪው እንዳይቀድም በሚል ነው። መጀመሪያ ውይይቱ ይቅደም፣ መጀመሪያ አስተሳሰብ አስተያየት መሰብሰቡ ይቅደም፣ ከዛ በኋላ ወደዛኛው ይኬድ የሚል እምነት አለኝ። ናው የኔን ተሳትፎ በተመለከተ አሁን ይሄን የውይይት ሰነድ ማዘጋጀት በሚለው ላይ የምንስማማ ከሆነ በዛ ላይ መሳተፍ ፈቃደኛ ነኝ። በቀጥታ ወደ ማስተባበር ውስጥ ንግባ፣ ወደ ማዋቀር ውስጥ ንግባ የሚባል ከሆነ እዛ ላይ ሪዘርቬሽን አለኝ እና ምን ያህል ኤፌክቲቭ ሊሆን እንደሚችልም እምነት የለኝም። በአሁኑ ሰዓት መጀመሪያ ውይይቱ መቅደም አለበት፣ ህብረተሰብ የማስተባበሩ አንድ ላይ ይዞ መቅደም አለበት የሚል እምነት አለኝ። And uh paper on Bama they just like one and start to find w Bama walker lagging really but this as I don't think I'm ready for that. እንዳሉት ማዋቀሩ ጉዳይ ከፈረሱ በፊት ጋሪውን ማስቀደም ይሆናል። ዋናው ትኩረቱ በእርግጥ ሁልጊዜ በተለምዶ ብቻ የተወሰኑ ሰዎች ሰብሰብ ብሎ ስለሚሰሩት እንደዚህ ጥናት በተካሄደበት ወረቀት ላይ በሰፈረ ነገር ላይ የሚዳብር እና አቅጣጫ አመላካች የሆነ ሰነድ ቢሆን ለወደፊቱም ይጠቅማል ከሚል አኳያ ያሉ ሀሳቦች ናቸው። በእርግጥ በብዙዎቹም ዘንድ የተገፉትና መልካም ዶክተር ሸሪፍ ሰዒድ ወይዘሮ ዘለቃ መለሰ ዶክተር ግርማ ሞላ፣ ኢትዮጵያውያን ማህበረሰብ ማህበረሰብን በሀገር አቀፍ ደረጃ ለማቆም ያስፈልጋል በሚለው አጀንዳ ተሳታፊዎቻችን ነበሩ። ስለ ውይይቱ ተሳትፎ እናመሰግናለን። በጣም አመሰግናለሁ። ስለ ስለጋበዝከን ና በዚህ ሀሳብ ላይ እንነጋገር ስላደረግከን።